በዩናይት ስቴትስና በአፍሪቃ የንግድ ግንኙነት ጉዳዮች ዙሪያ ያተኩራል። መለስካቸው አመሀ ነው ከአዲስ አበባ ያጠናቀረው። ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ውሳኔ ከሰጠባቸው አያሌ ጉዳዮች መካከል የአህጉሪቱን ኢኮኖሚያዊ እድገት እንደሚያፋጥነው በሚነገርለት ነጻ የንግድ ቀጠናን የተመለከተ ነው። ይኸው የመሪዎች መደበኛ ጉባኤ እንደወሰነው ከሆነ የህግና ፍትህ ልዩ ኮሚቴ የአፍሪካ አህጉራዊ ነጻ ገበያ ቀጠና የሚያቋቁመውን ሰነድ የዛሬ ሦስት ዓመት ለሚሰበሰበው የአፍሪካ መሪዎች ጉባኤ እንዲያቀርብ በቅር ተይዟል። ይህ የአፍሪካ ህብረት የመሪዎች መደበኛ ጉባኤ በተከናወነበት ወቅት በጎንም የተለያዩ ስብሰባዎች ሲካሄዱ ቆይተዋል። ከእነዚህም አንዱ የዩኤስ አፍሪካ የንግድና መዋለ ንዋይ መድረክ ነበረ። መድረኩ የአፍሪካን አህጉራዊ ነፃ ገበያ ቀጠና ውጥን የተመለከተው አዎንታዊ በሆነ መልኩ ነበረ። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤትስ ሌናርድ የነፃ ገበያው ቀጠና ለአህጉሪቱም ሆነ ለማንኛውም ተናጋጅ ወገን የሚሰጠውን ጠቀሜታ ለጋዜጠኞች አብራርተዋል። ዋናው ቁም ነገር አካባቢያዊ ወደሆነ የኢኮኖሚ ውህደት በቀረብን መጠን አህጉር አቀፍ የሆነ የነጻ ገበያ ቀጠና በተፈጠረ መጠን ዩናይትድ ስቴትስ ከአፍሪቃ ጋር የምትናገድበት ዘዴና ብልሃት ቀላልና ግልጽ እየሆነ ይሄዳል። የአምሳ አራት ሀገሮችን ወይም የብዙ አካባቢያዊ የንግድ ቀጠናዎችን ንግድ ህግጋትና ደንቦች እየመረመሩ በንግድ ለመሳተፍ ከመሞከር ይልቅ ለአሜሪካ መዋለንዋይ አፍሳሾች የሚቀለው ለአንድ አህጉራዊ ገበያ ሕግጋትና ደንቦች መገዛት ነው። በዩኤስ አፍሪካ የንግድና መዋለንዋይ ፎረም ብዙ የአፍሪካና የዩናይትድ ስቴትስ ኦፍ አሜሪካ የግሉ ኢኮኖሚ ዘርፍ ታዋንያን መሪዎችና የመንግሥት ባለሥልጣናትም ተካፍለዋል። በዩኤስ አሜሪካ በኩል ከተገኙት አንዱ የኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን የአፍሪካ ዋና ዲሬክተር ወርቁ ጋቸው ናቸው። ወርቁ ጋቸው ድርጅታቸው በኢትዮጵያም ሆነ በመላው የአፍሪካ አህጉር ምን ለመሥራት እንደሚፈልግ ግልጽ አድርገዋል። እዚህ የምንገኘው በኢትዮጵያም ሆነ በመላ አፍሪካ የምጣኔ ሀብት ብልጽግናንና ሥራን ሊፈጥሩ የሚችሉ ፕሮጀክቶችን ለመቃኘትና ለመደገፍ ነው። ፕሮጀክት አፍሪካ ኢኒሽቲቭ የሚባል መርሃ ግብር ከፍተናል። በዚህ ውጥናችን በሦስት ዘርፎች ላይ እናተኩራለን። በሀብት አያያዝና አጠቃቀም የመረጃ ቴክኖሎጂ መስክ እሴት በመጨመር በአጋዥ አቅርቦቶችና አገልግሎቶች ወይም ሎጂስቲክስ እንዲሁም በማመላለሻና ማጓጓዣ ዘርፎች ነው። በእነዚህ ዘርፎች ላይ የምናተኩርበት ምክንያት ለምጣኔ ሀብት እድገት ከዋነኛ እንቅፋቶች መካከል መሆናቸውን ለይተን ስላወቅን ነው። ሚሌኒየም ቻሌንጅ ኮርፖሬሽን የተሰኘው ድርጅትም ሌላው የዩኤስ አሜሪካ መንግሥት የግሉን ኢኮኖሚ ዘርፍ በማዋለ ነዋይ ለመደገፍ ያቋቋመው ድርጅት ነው። የዚህ ድርጅት ምክትል ፕሬዚዳንት ኬይ ኪም አዲስ አበባ በተዘጋጀው መድረክ ለምን እንደተገኙ ዘርዘር አድርገው አስረድተዋል። በተለይ ደግሞ ድርጅታቸው አዲስ ከሚመሰረተው የአህጉሪቱ ነጻ የንግድ ቀጠና ጋር ሊሰራ የሚችለው ስራ ሰፊ እንደሆነ ጠቁመዋል። በቅርቡ ኮንግረሳችን ባወጣው ሕግ ሚሊኒየም ቻሌንጅ ኮርፖሬሽን አካባቢያዊ ውህደትን፣ አካባቢያዊ ንግድን ከሚያቀላጥፉ መርሃ ግብሮች ጋር ስምምነትን እንዲፈጥርና እንዲዋዋል ማዘዙን ለማስታወስ እፈልጋለሁ። ለእኔ እንደሚመስለኝ አፍሪቃ በንግድና በምጣኔ ሀብት ያላትን እምቅ ጉልበት በተለይ በአህጉራዊው የነጻ ገበያ ቀጠና አማካኝነት እውን በማድረግ ለሚሊኒየም ቻለንጅ ኮርፖሬሽን ድጋፍ የተመቸ ጊዜ ነው። በዚህ መድረክ ላይ ከተገኙት የኢትዮጵያ መንግስት ከፍተኛ ባለሥልጣናት መካከል በቅርቡ በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ አንዱ ነበሩ። አምባሳደሩ ለቪኦኤ በሰጡት አጭር ቃለ ምልልስ ካነሱት አንዱ ጉዳይ አሜሪካ ከአፍሪካ ጋር የነበራትን የኢኮኖሚ ግንኙነት የቃኘ ነው። አሜሪካ በአጠቃላይ በአፍሪካ ላይ የነበራት ፖሊሲ ሌሎች የኤዥያ ሀገሮች ከሚከተሉት በጣም የተለየ እንደሆነ እናውቃለን። በቅርብ ጊዜ ይህንን ፖሊሲ ለመለወጥ እየሰሩ እንደሆነ በዚሁ አጋጣሚ ዛሬ እዚህ የምንገኝበት እንኳን መድረክ ኮርፖሬት ካውንስሎን አፍሪካ ከአፍሪካ ህብረት ጎን ለጎን እንዴት አድርገን አሁን በቅርብ ደግሞ፣ ዛሬውኑ፣ ትላንት፣ ከትላንት ወዲያ በአፍሪካ ህብረት መሪዎች ጉባኤ ላይ ሲመከርበት የነበረውን የአፍሪካን አንድ ገበያ መፍጠር ታሪፉን ምኑን የማንሳት እርምጃ ጋር ተያይዞ ምን አይነት እድል ሊመጣ ይችላል የሚል ከአሜሪካ የመጡ የፖሊሲ አውጪዎችም ባለሀብቶችም እንዲሁም ከአፍሪካ የተገኙ ከፍተኛ የፖሊሲ አውጪዎችና ባለሀብቶች ጋራ ምክክር ደረገ ነው። በተለያዩ ርዕሶች ላይና ና ይሄ የሚያሳየው ቀደም ሲልም የአሜሪካ መንግስት በአፍሪካ ላይ የተለየ አደረጃጀት ይዞ ገንዘብ ጭምር መድቦ ፕሮግራም ቀርጾ በአዲስ አቅም እየመጣ መሆኑ ይህም ሌላው ማሳያ ነው። ስለዚህ ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኙ ከአፍሪካ ነው። ሌላው ክፍለ ዓለም ሌላው አህጉር ለምቶ የጨረሰ ስለሆነ እንደገና ደግሞ ኤጂንግ ፖፑሌሽን ስላለ ይህን በድፍረት ነው የምናገረው፣ አፍሪካ ቀጣይ የእድገት ምንጭ ነች። ይህን የዩኤስ አፍሪካ የንግድና ኢንቨስትመንት መድረክ ያዘጋጁት አፍሪካ ህብረት፣ ኮርፖሬት ካውንስል አፍሪካ እና በአፍሪካ ህብረት የዩናይትድ ስቴትስ ሚስዮን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።